til ጤና ይስጥልኝ አድማጮቻችን፣ እንደምንሰነበታችሁ። ማህበራዊ መገናኛ ዘዴዎች ማለት ሶሻል ሚዲያ ከመደበኛው መገናኛ ዘዴ ይበልጥ በፈጣን መረጃዎችን ለህዝብ በማድረስ የግለሰብ የማህበራት የድርጅቶች አስተያየቶችን በማሰራጨትና ከሁሉም በላይ ሰዎችን እርስ በርስ በማገናኘት ከፍተኛ አስተዋጽኦ እያደረጉ ነው። ከነዚህ መገናኛ ዘዴዎች አብዛኞቹ ነፃ አገልግሎት የሚሰጡ በመሆናቸው በርካታ ሕዝብ በተለይ ወጣቶች በቀላሉ እርስ በርስ ይገናኙበታል፣ መረጃን ይለዋወጡበታል፣ አስተያየትም ይሰጣጡበታል። የአረቡ ዓለም ሕዝባዊ አመፅ ሲታወስ በማህበራዊ መገናኛ ዘዴ የተደረገው የመረጃ ልውውጥ በተደጋጋሚ ይጠቀሳል። ይሁንና ይህ የመገናኛ ዘዴ በአብዛኛው በግለሰቦች የሚወሰን በመሆኑ የሚተላ ባለፈው መረጃ ጥራት፣ ታማኒነቱና ሚዛናዊነቱ ብዙ ያነጋግራል። አንዳንዴም ዘለፋ፣ መሰረት አልባ ትችትና አንድ ወገንን የሚያጥላላ መልእክት ይተላለፍበታል። እንደ አረቡ ዓለም ህዝባዊ አመጽ ሁሉ ኢትዮጵያ ውስጥ ካለፈው ህዳር ጀምሮ በተነሳው ህዝባዊ ተቃውሞ ማህበራዊ መገናኛ ዘዴዎች ጠቃሚ መረጃዎችን፣ በአንጻሩ አሉታዊ የሚባሉትንም እያሰራጩ ነው። በየአካባቢው የሚደረጉ ህዝባዊ እንቅስቃሴዎች፣ ተቃውሞዎችን፣ የደረሱ ጉዳቶችን ከመደበኛው መገናኛ ዘዴ ፈጥኖ በማሰራጨት በኩል ማህበራዊ መገናኛ ዘዴዎች ትልቅ አስተዋጽኦ እያደረጉ ነው። የኢትዮጵያው ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ በቅርቡ ኒውዮርክ ላይ በተካሄደው የተባበሩት መንግስታት ድርጅት ሰባ አንደኛ ጠቅላላ ጉባኤ ላይ ባሰሙት ንግግር ካነሷቸው ነጥቦች መካከል የማህበራዊ መገናኛ ዘዴዎች አጠቃቀም አንዱ ነበር። ጠቅላይ ሚኒስትሩ በንግግራቸው በማህበራዊ መገናኛ ዘዴዎች የሚሰራጭ መረጃ እውነተኛ ጥያቄ ያላቸውን ሰዎች ጥላቻን ለሚያዛምቱ ጽንፈኞች መጠቀሚያ እያደረገም ነው ሲሉ ማህበራዊ መገናኛ ዘዴዎችን አውግዘዋል። ሆኖም አቶ ኃይለ ማርያም ደሳለኝ የማህበራዊ መገናኛ ዘዴን ጥሩ ጎን አልጠቀሱም። የዛሬው ውይይታችን የማህበራዊ መገናኛ ዘዴዎች ኢትዮጵያ ውስጥ በተነሳው ሕዝባዊ ተቃውሞ የሚጫወቱትን አወንታዊና አሉታዊ ሚና ይዳስሳል። በዚህ ርዕስ ላይ እንዲወያዩልን የጋበዝናቸው ዞን ዘጠኝ የተባለው የአምደ መረብ ጸሐፊዎች ስብስብ መስራች አንዱ የሆኑት አምደኛ በፈቃዱ ኃይሉ በማህበራዊ መገናኛ ዘዴዎች በተለይም በፌስቡክ ላይ ተሳትፏቸው የሚታወቁት የአረና ትግራይ ለሉዓላዊነትና ለዲሞክራሲ ፓርቲ የስራ አስፈጻሚ አባል አቶ አብረሃ ደስታ፣ አቶ ኤፍሬም እሸቴ የአደባባይ ድረገጽ መስራችና አምደኛ እንዲሁም አቶ ተስፋዬ አለማየው ስለ ማህበራዊ መገናኛ ብዙሀን ለአዲስ አበባ ዩኒቨርሲቲና ኦክስፎርድ ዩኒቨርሲቲ ጥናቶች መረጃን ያሰባሰቡ የአርባ ምንጭ ዩኒቨርሲቲ መምህር ናቸው። ተወያዮችን በውይይቱ ለመሳተፍ በመቅረባችሁ እያመሰገንኩ ወደ ጥያቄ ይገባለሁ። እንግዲህ ለእናንተ የማህበራዊ መገናኛ ዘዴዎች ማለት ምን ማለት ነው? እንደው ፋይዳቸውስ ምንድን ነው? ከአቶ በፈቃዱ ኃይሉ ሊጀምር። እሺ፣ አመሰግናለሁ። እንግዲህ ማህበራዊ ሚዲያ በተለይኛ ከእለት ተእለት ሕይወታችን ጋር የተሳሰረ እየሆነ መጥቷል። በተለይ እንደኛ ሀገር ሲቪል ሶሳይቲ በተዳከመበትና ሚዲያም በጠፋበት ሁኔታ ሁለቱንም ተክቶ የሚጫወት ነው። ሚዲያም ነው፣ ሲቪል ሶሳይቲ ተክቶ የሚሰራ ወይም ግንዛቤ የማስጨበጫ ምህዳርም ነው። ባጭሩ ይሄ ነው በእኔ እይታ። አቶ አብረሃ ደስታ፣ ማህበራዊ ሚዲያዎች ፋይዳ ያው በአንድ ሀገር ጭቆና በነገሰበት ነጻ ወይም ገለልተኛ ሚዲያ በማይፈቀድበት ሀገር መረጃ ለመለዋወጥ ይጠቅማል። ብሶትን ለመግለጽ፣ ህዝብን መረጃ ለመስጠት ይጠቅማል። ስለዚህ ሚዲያ በሌለበት፣ የፍትህ ተቋማት በሌሉበት ፋይዳው የጎላ ነው የሚሆነው። አቶ ኤፍሬም ሸቴስ ምንድን ነው የእርሶስ አስተያየት? የማህበራዊ ሚዲያ በተለይ እንግዲህ ከኢትዮጵያ አንጻር ያለውን ብቻ ነው ለመመልከት የምሞክረው የህዝብ ድምፅ ሊሰማባቸው የሚችልባቸው ሌሎች መንገዶች ነፃ ሚዲያ እና ነፃ ማህበረሰብ እንደዚሁም ነፃ የመረጃ ልውውጥ ባልሰፍንበት እንደ ኢትዮጵያ ባለው ሁኔታ ያንን ባላንስ ሊያደርግ የሚችል ብቸኛው ምንጭ ሶሻል ሚዲያ ነው እና የሰውንም አስተሳሰብና የልብ ትርታ ማዳመጥ የሚቻልበት ብቸኛው መንገድ አድርጌ ነው መወስደው። እንግዲህ የማህበራዊ መገናኛ ዘዴዎች የተሟላና ፈጥኖ የደረሰ መረጃ ከፍተኛ ጥቅም እንደሚሰጥ ሁሉ በተለያዩ ዘርፎች የተሳሳተ መረጃ ወደ ተሳሳተ ድምዳሜና የተሳሳተ ተግባር ሊያመራ ይችላል። ፖለቲካዊ፣ ኢኮኖሚያዊ ጉዳቶችንም እያደረሰ ነው የሚሉ ጥቂቶች አይደሉም። ግን ይህን የተሳሳተም ሆነ የተሟላ ትክክለኛ የሚባል መረጃን እንዴት ነው መለየት የሚቻለው? አቶ ተስፋዬ፣ አስቸጋሪ ነው። አሁን ባለው በኢትዮጵያ ሁኔታ የማህበራዊ ሚዲያው ትልቁ ቻሌንጅም አንዱ ይሄው ነው የሆነው በምንም መልኩ ማጣራት አይቻልም። ግን ይህን ጥያቄ ከመመለሴ በፊት ግን አንድ ነገር ታውቅ የምፈልገው ይሄን እይታ ምንድን ነው ዋናው ሚዲያ የመንግስት ሬዲዮ ጣቢያ ሬዲዮ ጣቢያውና ቴሌቪዥን ጣቢያው ህዝቡ እዛ ላይ እምነት የማጣት ጉዳይ ይመስለኛል። አሁን እነዚህ የ የሚለቀቁ መሰረት የሌላ የሚባሉ ኮታንኮት ወሬዎች ይሁኑ፣ የጥላቻ ንግግሮች ይባሉ፣ ሌሎች ይሁኑ በኢትዮጵያ ብቻ የተለየ አይደሉም። በኢትዮጵያ ሶሻል ሚዲያ ዲስኮርስ ውስጥ ብቻ የሚመጡ ነገሮች አይደሉም። በየትኛውም ዓለም ያሉ ነገሮች ናቸው። ግን ምንድነው እኛ ሀገር ለየት የሚያደርገው ዋናው ሚዲያ ህዝቡ ውስጥ ጆሮ እየሰጠው እየሰማው አይመስለኝም። የሚያስተላልፈው የአንድ ወገን ትርክት ነው። ሚዛን አይነት ለማስጠበቅ የሚሞክርበት መንገድ ራሱ ጥያቄ ውስጥ ነው ያለው። ስለዚህ ህዝቡ ለዚህ ሚዲያ ጆሮ እየሰጠ ስላልሆነና እየሰማው ስላልሆነ ወደ ፌስቡኩ፣ ወደ ሶሻል ሚዲያው ጎርግ See ለጥቁር መረጃ ምንጭም እያደረገ ያየው ነው። እና እነዚህ ነገሮች አሁን የጥላቻ ንግግሮች የሚሆኑ አሉባልታዎች የሚሆኑ መሰረት የሌላቸው የሚባሉ ጉዳት አድራሽ ግሮች፣ ዲስኮሮች በሙሉ እዛ ላይ እየወጡ ወደዚህ ወደ ያልተፈለገ ነገር እንዲያመሩ የሚሆኑበት ምክንያት የዋናው ሚዲያ ባላንስ ማድረግ አለመቻልና ተአማኒነት ማጣትን ይመስል ነው እንደነይታ። ስለዚህ እነዚህ ነገሮች ለመለየት ክሮስቼክ ለማድረግ ነው የምሞክረው፣ እና በዛ መልኩ ነው ለማጣራት የምሞክረው። አቶ ኤፍሬምስ እንግዲህ በዚህ በምዕራቡ አለም እንደምታውቂው ፋክት ቼኪንግ ወይም እውነታ ማንጠር የምንለው ትልቅ የጋዜጠኝነት የሙያ ዘርፍ አለ። ያንን የሚያደርጉ ደግሞ ጠንካራ ሚዲያው ሲኖሩ ነው። አሁን ልክ እንደ ኢትዮጵያ ባለ ሁኔታ ሶሻል ሚዲያው አንደኛም ገኖ እንዲወጣ የሆነበት ምክንያቱ ምንድን ነው? ነፃ ሚዲያው ስለታፈነ ነው። የነጻውን ሚዲያ መታፈን ሰው ሙሉ በሙሉ መረጃውን ወይም ደግሞ አስተሳሰቡን ከሶሻል ሚዲያ በሚያገኘው ግብአት ላይ ብቻ እንዲወስን ያደርገዋል። ስለዚህ ፋክት ቼክ ለማድረግ እጅግ በጣም አስቸጋሪ ይሆናል ማለት ነው። ለዚህ እንግዲህ እንደ ምክንያት ሊጠቀስ የሚችለው ያው የራሱ የመንግስት ውጤት እንደሆነ ነው። አሁን ዞረው በእርግጥ የሶሻል ሚዲያው ለሀገራችን በጎ ጎን እያበረከተ አይደለም፣ ጥላቻ ነው የሚሰብከው እንደዚህ ቢባልም ወደዚያ የመራው ነፃ የሆነ እና ትክክለኛ ሌጋል የሆነ እውነታውን ሊያረጋግጥ የሚችል ፋክት ቼክ ሊደረግበት የሚችል ዋናውን ሜንስትሪ ሚዲያ እየተዘጋ መምጣቱ ነው። ለዚህኛው በር የሚከፍተው ማለት ነው። ያው መረጃና ጭስ መውጫ ጠም ማለት እንችላለን። ያው ደፋርና ጭስ መውጫ ጠም እንደሚባለው ስለዚህ አሁን ያለው የሰው የመጨረሻ አማራጭ ምንድን ነው የሚያምናቸው ሰዎች የሚጽፉትን እና የሚናገሩትን እንደዚሁም ደግሞ የሚያምናቸው ሚዲያዎች መንግስት ውጭ ያሉትን ወደ ማመን የግድ እየተገፋ ነው ሄደው የዚህ ሁሉ ግን ችግሩ ሜንስትሪም ሚዲያው መንገድ አለማግኘቱ እና መዘጋቱ ነው ብዬ ነው የማስበው። አቶ አብርሃ ደስታ ዚስ ላይ ምንድን ነው የእርሶ አስተያየት? ያው አሁን በሶሻል ሚዲያ የምናያቸው የተምታቱ ነገሮች፣ ብዙ የማይመቹ ነገሮች ነጻ ሚዲያ ካለመኖር የሚመነጭ ነው። ነጻ ሜዲያ የለም ፣ ገለልተኛ ሜዲያ በመንግስት አልተፈቀደም ተከልክለዋል። የመንግስቱ የምንለው ሜዲያ ያው ለአንድ ለኢህአዴግ ብቻ የሚሰራ ልክ የመንግስቱ እንኳን አይባልም የፓርቲ ሜዲያ ሲመስል ድረስ አንድ የውሸት ፕሮፓጋንዳ የሚነዛበት ነው። ሌላ መረጃን አሰባስቦ ህጋዊ ሆኖ ገለልተኛ ሆኖ የሚንቀሳቀስ ሜዲያ እስከሌለ ድረስ ወደ ዛኛው ጽንፍ የያዘ ቦታ እያገኘ ይሄዳል እና ይህን የግድ ወደ ሌላኛው የሚሄድ ነገር ስላለ መረጃው ተቃርቶት እውነተኛውን ነገር የማግኘት ነገር ግን አስቸጋሪ ነው የሚሆነው። አምደኛ በፈቃዱ ኃይሉ እንዴት ነው እንግዲህ በመገናኛ ዘዴዎች ትክክለኛውን ወይም ስህተት የሆነውን መረጃ መለየት የሚቻለው በእርስዎ አስተያየት? ሌሎቹ እንግዲህ በአብዛኛው ጥቃቅተውታል። እርግጥ ነው እኔ ትንሽ የምለኝ ይመስለኛል። ማለት ይሄ ትክክለኛ ስምን መጠቀም ሙሉ ለሙሉ ፋክትን ፕሮቴክት ያደርጋል ማለት አይቻልም። ምክንያቱም አጀንዳዎች ይኖራሉ፣ ግለሰቦች አጀንዳዎች ይኖራቸዋል እና ቢያዝ ይኖራል እና ፋክት ብቻ ሳይሆን ፐርስፔክቲቭም አለው። አንድ መረጃ። ስለዚህ ተደበስብሶ የሚቀር ትክክለኛ ሀቁ ሳይወጣ የሚቀርበት አጋጣሚ የለም ብሎ መከራከር አይቻልም። ምክንያቱም በተለይ እንደኛ አይነቱ ሁኔታ ላይ የፖለቲካ ምህዳሩም የነጻ ፕሬስ ምህዳሩም ሲቪል ሶሳይቲ ሁሉም ነገር በጠበበበት ሁኔታ ላይ ተደበስብሰው የሚቀሩ ሀቆች መኖራቸው የማይቀር ነገር ነው። ግዴታ ነው በቃ። እና ይሄ ሚዲያውን ወይም የሚዲያውን ምህዳር በመጨቆናችን ምክንያት እንደ ሀገር የምንከስረው ኪሳራ ነው ብዬ ነው ማስበው ነው። ከዛ ውጭ ግን እንደተባለው ትሬንድ ነው እንጂ ስምም አይደለም። አንዳንድ ሰዎች የመዋሸት ወይም እንደዛ አይነት አጀንዳ ኖሯቸው አይደለም። ስማቸውን የሚቀይሩት ስማቸውን በግልጽ መጻፋቸው የሚያስከፍላቸው ዋጋ ስላለ እና ምናልባትም የቤተሰብ ኃላፊ ወይም ደግሞ ያንን ሁሉን ክፍያ ለመክፈል ፈቃደኛ ያልሆኑ ስለሆነ እንጂ የመዋሸት አጀንዳ ያላቸው አይደሉ። እንግዲህ የኢንተርኔት አገልግሎት ውስን በሆነበት በኢትዮጵያ መንግስት ስለ ሶሻል ሚዲያ አጠቃቀም በተመለከተ የሚያቀርበው ክስ የራሱን የሰብአዊ መብት ጥሰትን ለመሸፈን ያደረገው እርምጃ ነው የሚሉም አሉና እንግዲህ ይህንን እንዴት ያዩታል አቶ በፍቃዱ? አዎ እንደውም በቅርቡ የታሰረው ጦማሪ ስዩም ተሾመ የጻፈው ጽሁፍ ነበረ ለጠቅላይ ሚኒስትሩ መልስ በመንግስት ትዕዛዝ እንጂ በፌስቡክ መረጃ የሞተ ሰው የለም የሚል ርዕስ ነው እና ርዕሱ ሁሉንም ነገር የሚናገር ይመስለኛል። እንግዲህ ሶሻል ሚዲያው ላይ እነዚህ አይነት ነገር መረጃዎች መውጣት የጀመሩት ከመሬት ላይ ነው እንጂ ከሶሻል ሚዲያው ወደ መሬት የወረደ ነገር የለም ነው አባባሉ። እና አሁንም ቢሆን በዚህ አካባቢ እየተከሰቱ ያሉ ነገሮች ምናልባት ቅድም እንደጠቀስኩት ፐርስፔክቲቭ ወይም እይታ ይኖራል እና ተቃዋሚ ሲያየው የሚያይበት የራሱ አይን ሊኖር ይችላል። ግን ዞሮ ዞሮ መሬት ላይ የተከሰተው ክስተት ነው ሪፖርት እየተደረገ ያለው። ኦሮሞ ፕሮቴስት የሚለው ሀሽታግን ተከትሎ የሚለጠፉ ጽሁፎችን ለምሳሌ ብናይ በየቦታው ያሉ ፕሮቴስቶችን፣ እየደረሱ ያሉ አደጋዎችን፣ እየደረሱ ያሉ ግድያዎችን ነው እንጂ የሚያጋልጠው ትእዛዝ አይደለም የሚወጣበት ቢያንስ ከዘጠና በመቶ በላይ ለምንለው ማለት ነው። እስካሁን ድረስም ይሄ ነው የሚባል በፌስቡክ ትእዛዝ መሰረት መሬት ላይ የተፈጸመ ተግባር የለም። እዛው መሬት ላይ ያሉ አስተባባሪዎቹ ከጀመሩት በኋላ ወደ ፌስቡክ ወጥቶ፣ ፌስቡክ ግን መረጃውን ለሁሉም የማዳረስ ነገር ሊኖር ይችላል። በዛ ላይ እንደተባለው የእኛ አገር የኢንተርኔት ተደራሽነት አራት ፐርሰንት አይሞላም፣ ማህበራዊ ሚዲያ ተጠቃሚ ደግሞ ከዛ ያነሰ እንደሆነ ነው የሚታመነው። ጎረቤታችን ኬንያ ስልሳ አራት በመቶ የኢንተርኔት ተጠቃሚ አላት። እንደዚህ አይነት ስጋት የለባት። ለምንድን ነው ዴሞክራሲያዊ ሀገሮች በሙሉ እንደዚህ አይነት ቅሬታ ማያቀርበው? ብዙ ጊዜ በዚህ ጉዳይ ላይ ቅሬታ የሚያሰሙት በሙሉ ይሄ አውቶሪቴሪያን ዝንባሌ ያላቸው ሀገሮች ብቻ ናቸው። ስለዚህ ችግሩ ከመንግስት እንጂ ከማህበራዊ ሚዲያ አይመስለኝም። ወይም የዚህ ፖለቲካውን ለመቆጣጠር የሚያደርጉት ሙከራ ውጤት ነው ጽንፈኝነቱን ቢሆን የሚወልደው የሚል እምነት ነው ያለኝ። ነው አቶ ተስፋይ በዚህ ላይ አስተያየቶ እንዴት ነው? በጣም ተመሳሳይ ነው። ይህም አስተያየት የኢንተርኔት አገልግሎቱ አንደኛ ውስን ነው፣ ትሌ እንደገና፣ ተጠቃሚም ከዛም ውስጥ በጣም ውስን ነው። ከተማረውም ውስጥ ራሱ አክሰሱ ራሱ በጣም ውስን ነው። በዛ ላይ ውድ ነው። እነዚህ ነገሮች አሉ። ኢቭን የቴሌኮም ሰርቪስ ፕሮቫይደሩ አንድ ነው። እዚህ ሁላ የኢንተርኔት አጠቃቀማችን የሶሻል ሚዲያ አክቲቪቲዎቻችንን ኦልሬዲ በቁጥጥር ስር አድርጎት ነው ያለው እና ከመንግስት እጅ ስሮችም አይደለም ግን ሁልጊዜ እነዚህ ክሶች የሚታዩኝ አንደኛ ነገር መንግስት የሚሰጠን አጀንዳ ውጭ አንዳንዴ ማለት ልማት ነው እድገት ነው። ብዙ ጊዜም በመንግስት ሚዲያ ላይ የሚወራው ያን አይነት አቅጣጫ እየለቀቀ የመሬት ላይ ያለውን የመብት ጥሰት ወደ ላይ ወደ ህዝቡ እያወጣን ወደ ውይይቱ እየወጣ እየገባ ነው። ሁለተኛ እንደገና ደግሞ ከተለመደው ትርክት ውጪ ሰው እየሰማና የሆነ ነገር እየለመደ ነው አሁን ነጻ ሆኖ መወያየት እዛ እየለመደ ነው ያ ነገር ወደ መሬት እንዳይወርድ ወደዚህኛው ሚዲያም እንዳይመጣ ና መንግስትም በጣም ቻለንጅ የማድረግ አቅሙን ከጊዜ ወደ ጊዜ እየጨመረ ነው ይህ አልፎ እንዳሄድ ስጋት ያለብ ነው ፍራቻም ጭምር ነው ይመስለኝ የመንግስት መንግስት እነዚህ ሁላ ነገር ሲያደርግ ጥፋቱን ከመሸፈን በዘለለ ማለት ነው መሬት ላይ ካሉት ከሚታዩት ነገሮች ነው ሁሉም ዲስካሽኖች እየተነሱ ያሉት እነዚህን እንቅስቃሴዎች ለመሸፈን ነው እውነታውን ለመደበቅ የሚደረጉ ጥረቶችም ናቸው ብዬ ነው ማስበው። አቶ ኤፍሬም ሸቴ ለዚህ አስተያየቱ ምንድን ነው? እኔ አንድ መጨመር የምፈልገው ነገር ምንድን ነው? ኢንተርኔት ፔኔትሬሽን የኢትዮጵያ ከአራት ፐርሰንት በታች ነው። ነገር ግን እስከ ተባበሩት መንግስታት ድርጅት ስብሰባ ድረስ ጠቅላይ ሚኒስትሩ እንዲናገሩ ያስገደዳቸው ነገር ምንድን ነው የሚለውን በሁለት ነው የማየው። አንደኛ፣ ችግሩ ከሀገር ውስጥ የመነጨ ሳይሆን ከውጭ ኢምፖዝ የተደረገብን ነው። በተለይም በዳያስፖራው እና በተለያየ አለም የሚኖረው ኢትዮጵያዊ የሌሎችን ሀሳብ ይዞ የጫነብን ነው ለማለት ነው ሁለተኛም ደግሞ በእርግጥም እጅግ በጣም ጥቂትም ቢሆን የአእምሮ ነጻነት እያገኘ የመጣ አንድ ኮሚኒቲ እየተፈጠረ እንደሆነ ተመልክተዋል። ያ ደግሞ ለራሱ ነጻነት የሰጠ ኮሚኒቲ መንግስት በሚያደርግበት ጫና ሊታፈን የማይችል እንደሆነ ተገንዝበዋል ብዬ ነው የማስበው እና ከሁለቱም አንጻር የሚያስኬድ ነው። እንግዲህ ቅድም እንደተባለው የአንድን ሀገር ሰላም የሚጠብቀው መረጃዎች እንደፈልገን ሊሸራሸሩ በማድረግ እንጂ በማፈን አይደለም። ይሄ ታሪክ የሚያስተምረን የረዥም ጊዜ ልምድ ነው። ስለዚህ ያለውን እውነታ እና ለሀገሪቱ ደህን ሰላምነት የሚያስብ ማንኛውም አካል ቢኖር ነጻነት በመስጠት መረጃዎች እንዲንሸራሸሩ በማድረግ እንጂ መጋረጃውን በመጋረድ ግንብ በመገንባት ሊመጣ የሚችል ምንም አይነት ሰላምና መረጋጋት ይኖራል ብዬ አልገምትም። አቶ አብረሃ በዚህ ላይ አስተያየቱ ምንድን ነው የእርስዎ? ሁሉም ተናጋሪዎች ገልጸውታል፣ ግን እኔ ደግሞ ትንሽ የምጨምረው ነገር ኢህአዴግ አፋኝ ነው፣ ጨቋኝ ስርዓት መሆኑ ራሱ ያውቀዋል። ስለዚህ መኖር የሚፈልገው አፈናውን በማፈን ነው። ጨቋይ መሆኑ እንዲጋለጥ አይፈልግም ስለዚህ አፈናውን ለማፈን ሲሰራ ፎርማል ሚዲያውን ዘጋው። ከዛ ይህንን ከዚህ ያተነገጠ ወይም ደግሞ ከፎርማል ወይም ሜን ስትሪም ሚዲያው ያላጋለጠውን ነገር በፌስቡክ ሲወጣ፣ በሶሻል ሚዲያ ሲወጣ አፈናውን የማጋለጥ ነገር ሆነበት። ስለዚህ አፈናውን ሲጋለጥ ሰው መቃወም ጀመረ፣ አንዳንድ ነገሮች ማድረግ ጀመረ። ስለዚህ የእነሱን ገበና ሲጋለጥ ስጋት ሆኖባቸው እንጂ አሁን እኮ ችግሩ እየተነሳ ያለው አመፁ የህዝብ ተቃውሞ እየተነሳ ያለው በፌስቡክ አይደለም። የአመፁ ሻ የኢህአደግ ጭቆና ነው። ስለዚህ ብሶት አለበት፣ ጭቆና አለበት። ታፍነዋል። ህዝቡ ለውጥ ይፈልጋል። ስለዚህ ለውጥ ሲፈልግ ለለውጥ ዝግጁ ነው። እየተቃወመ ነው። አሁን እነሱ ግን ያሰቡት የአመፁ መነሻ ሶሻል ሚዲያ አድርገው ነው እየወሰዱት ያሉ። ግን ሶሻል ሚዲያ አፈናውን አፈናውን አጋለጠ እንጂ አፈናውን አልወለደውም። የራሳቸውን ችግር እንዳይጋለጥ ስለሚፈልጉ ያው በሶሻል ሚዲያ በምናምን በምናምን እያሉ ማላከክ ጀመሩ ማለት ነው። በአጭሩ ችግሩ እየተፈጠረ ያለው በሶሻል ሚዲያ አይደለም፣ በኢህአዴግ ስርዓት ነው። እንደው ሶሻል ሚዲያውን መዝጋቱ ይሄ መፍትሄ ይሆናል? መንግስት እንግዲህ ቴክኖሎጂ በረቀቀበት በዚህ ዘመን የፌስቡክና የኢንተርኔት አገልግሎቶችን መክፈት መዝጋቱን እንዴት ነው የምታዩት? አሁን ለሰሞኑን ፌስቡክ የለም ይባላል ኢንተርኔት በጣም ተቆራርጧል፣ ወይም ደግሞ በጣም አነስተኛ ነው ይባላል እና አቶ ተስፋይ በዚህ ላይ ምንድን ነው አስተያይቶ? መዝጋቱ አማራጭ አይሆንም አይደለም። ይሄ ጥሩ ማሳያ የማስ ሚዲያው ላይ በተለይ በኅትመት ሚዲያው ላይ የደረሱት እነዚህ ማሳደዶች እና መዝጋቶች ጥሩ ማሳያ የሚሆኑ ይመስለኛል። ለዚህ የእነሱ መዘጋት ሌላ አውትሌት ሰው እንዲፈልግ ከዛ ደግሞ አጋጣሚ ቴክኖሎጂ ይሄንን ነገር ይዞት መጣ። ወደዛ ህዝቡ እንዲዛወር ወይም ወደዛ ፈልሶ ሄዶ እዛ ላይ ውይይቱን እንዲያካሄድ አደረገው እንጂ አላቆመው። መልካምም የሆነው ይመስለኛል። ከሁለት ሺህ ሶስቱ የባህር ዳር ከተካሄደው የኢህአዴግ ጉባኤ በኋላ ገዢው ፓርቲ እንደ ፓርቲ አባላትና ደጋፊዎቹን በሙሉ ሶሻል ሚዲያው ላይ ከፍተኛ እንቅስቃሴ እንዲያደርጉ በጣም ኦልሞስት እንደ መመሪያ ነው የሰጣቸው። በዛ ሰዓት ላይ ከመመረቂያ ጽሑፌን በማዘጋጅበት በነበረ ሰዓትም ለኢንተርቪው ከእነሱ ካገኘቸው ሰዎች ከገዢ ፓርቲ ከሆኑ ሰዎች የነገሩ ነገር ይሄንን ነው፣ አዲሱን ሚዲያ መጠቀም እንፈልጋለን ከዚህ በኋላ ነው ያሉት እና እንደ ጥሩ አማራጭ ይዞት መጥተዋል፣ እና እንቅስቃሴዎች ተጀምረዋል። አሁን ከመንግስት ከኢህአሪክ ከገዢ ፓርቲ ጀምሮ የመንግስት መስሪያ ቤቶች በተለያየ መልኩ ወደ ሶሻል ሚዲያው መጥተው ራሳቸውን ነው የሚያስተዋውቁት። ግን ችግሩ ምንድን ነው የእነሱ ኦልድ ትሬንዳቸው በአዲሱ ሚዲያ ነው ይዞት የመጡት። ከዛ ይልቅ ኦፕን ዲስከሽን ቢከፈት እዛው ፌስቡክ ላይ ወይም በየትኛውም ሶሻል ሚዲያ ላይ ወደ እውነተኛው ጀኒን ወደ ሆነ ፐብሊክ ዲያሎግ ቢገባ አሁን የምንላቸው የሀሜትም የጥላቻም የአሉባልታ የምንላቸው ነገሮች በሙሉ እየጠሩ ይሄዳሉ። ይሄ ትሬንድ ነው ማፍንና መዝጋቱ። ምናልባት በታፈነ ቁጥር ጉልበት እየሰጠ ነው እንሄድና በሆነ መልኩ እንዲ እንዲሾልክ ያደርገው ይሆናል እንጂ አያቆመውም። ይኸው እያየነው ነው። አሁን ያለውን ነገር በሙሉ ማለት እና ተፈጥሯዊ ፍሰቱን መጠበቅ የተሻለ ነው። ለማንኛውም ነገር ዲስካሽንም ልክ እንደ ተፈጥሯዊ ፍሰቱ እንዲጠብቅና ትክክለኛና እውነተኛ ውይይቶች እንዲካሄዱ መልክና ፍርማ ሲያዙ ጥሩ ይመስለኛል። አቶ ፈቃዱስ ውስጥ በዚያ ላይ አስተያየቱ ምንድን ነው? እንግዲህ መንግስት እርግጥ ነው ሚዲያዎቹን የመዝጋት አመሉ እዚህ ላይ እየተንጸባረቀ ስለሆነ መዝጋቱ መፍትሄ ይፈጥርልኛል ብሎ ሊያስብ ይችላል። ይህ ግን ይሆናል ብዬ አላስብም። ምክንያቱም አንደኛ ነገር እንደ ማስተንፈሻም ነው አሁን ሶሻል ሚዲያ እያገለገለ ያለው ብሶትን እንደ ማስተንፈሻ አንዳንዱ ተናግሮ ይወጣለታል፣ ተወያይቶ ብስጭቱን ገልጾ ይወጣለታል። ስለዚህ ያንን አሁን መተንፈስ አለበት ሰሙር ማለት ነው። ስለዚህ እዛ ያስተነፈስ የነበረው መሬት ላይ ሊወርድ ነው ማለት ነው። እርግጥ ነው የመረጃ ልውውጥ ፍሰቱ ፍጥነቱ ይቀንሳል። ነገር ግን ያ ማለት መሬት ላይ ያለው አፈና እስካልቀረ ድረስ ብቸት ብስጭት የሚፈጥረው ነገር በየቀበሌው በየአስተዳደር ከኑ በየተቋማቱ ውስጥ ካልቀረ ድረስ የትም ሊገባ አይችልም። ያንን መወጫ ህዝቡ አማራጭ መፈለጉ አይቀርም። ስለዚህ ወደታች ኔትወርኪንጉ ሰው ለሰው የተሰበሰቡ ማውራት ከዛ የመረጃ ሌሎች መንገዶችን መፈለግ ሊመጣ ነው ማለት ነው። በሌላ በኩል ደግሞ መንግስትም ቢሆን እስካሁን ድረስ የህዝቡን ስሜት የሚለካበት ነው፣ ሶሻል ሚዲያውን በከፊልም ቢሆን ባለችው ደረጃ ትኩሳቱን የሚለካበት ነው። ብስጭቱ ምንድን ነው? አንዳንድ ጊዜ እኮ መንግስት ያልሰማው መረጃ ነው እዛ ላይ የሚወጣው እኮ። ከዛ በኋላ ነው መንግስት ያንን አናላይዝ ወደ ማድረግ የሚሄደው እና ለስለላቸውም ቢሆን አይመቻቸውም። መሬት ላይ ከሆነ ሰዎች ኔትወርኪንጋቸው እዛው መሬት ላይ ዲፔንድ ነው የሚያደርገው ማለት ነው ያኛው ሀው ራሱን የማጋለጥ ሰውዬውንም የማጋለጥ ነገር ይሰራል። የትኛው ሰውዬ ነው አክቲቭ፣ የትኛው ሰውዬ ነው ቁጭት ያለበት። ስለዚህ ፖቴንሻሊ የት አካባቢ በየዩኒቨርሲቲ ሶሻል ሚዲያቸውን ነው እያዩ እርምጃ የሚወስዱት። እኔ በቅርቡም ማቀው እንኳን ሶስት ልጆች ከኢትዮጵያ አየር መንገድ የኦሮሞ ፕሮቴስት ጋር የተያያዙ የሆኑ ነገሮችን ፌስቡክ ገጻቸው ላይ ጽፈዋል በሚል ተባረዋል። ምክንያቱም የሴኪሪቲ ችግር ሊፈጥሩ ይችላሉ በሚል ማለት ነው። አሁን ይህንን የወሰነው ለባጅ የሚሰጣቸው የደህንነት ቢሮ ስለሆነ ነው። አየር መንገድ ውስጥ እንደዚህ አይነት ነገሮችን የሚከታተሉበት ነው። ስለዚህ ለራሳቸውም ስለማያዋጣቸው የተወሰነ ጊዜ ለማቀዝቀዝ ትኩሳቱን ወይም የሆነ ግለቱን ወይም የሆነች መረጃ ለማፈን ሲፈልጉ ለተወሰነ ጊዜ ይዘጓታል እንጂ ተጎጂዎችም የሆኑት ራሳቸው በመንግስት መዋቅሩ ውስጥ የሚጠሉት ሰዎች ናቸው። ስለዚህ ለመንግስት አያዋጣቸውም። አመፁንም ያስቆማል ብዬ አላስብም። እንደውም የባሰውኑ የተደራጀ ነገር እንዲፈጠር እድል ይሰጣል ብዬ ነው የማምነው። አቶ አብርሃ፣ እንግዲህ መንግስት መገናኛ ዘዴዎችን መዝጋቱ አያዋጣውም ይላሉ። እሶስ ይህንን አስተያየት እንዴት ይደግፋሉ? አይ አጣውም ብዬ ነው እኔ የማምነው። አሁን እየተፈጠረ ያለው ችግር ቅድም ለመግለጽ እንደሞከርኩት ጭቆና የወለደው እንጂ ሶሻል ሚዲያ የወለደው አይደለም። ስለዚህ ሶሻል ሚዲያን መዝጋት ተጨማሪ አፈና ነው የሚሆነው። ስለዚህ ሰው ሲታፈን ለሌላ መንገድ ነው የሚያፈላልገው። ማስተንፈሻ ነው። አሁን የማህበራዊ ድረ ገጽ ሰው ጭንቀቱን፣ ብሶቱን የሚገልጽበት ነው እና ለመንግስት ጠቃሚ ነው ብዬ ነው የማስበው። ቢዘጋ ግን የአፈና መዋቅር እስካልተዘጋ ድረስ፣ ስርዓቱ እስካልተዘጋ ድረስ፣ ስርዓት እስካለ ድረስ ያው አፈናው፣ ጭቆናው ይቀጥላል፣ ህዝብ መበደሉ ይቀጥላል፣ ተቃውሞውም ይቀጥላል። ስለዚህ እነሱ እንደሚሉት የአልዋልታዎች የተለያዩ ነገሮች እየተጻፉ ነው እየተላለፉበት ነው የሚለው ነው። ግን ወሬ ወይም አልዋልታ አይቀርም። ስልክ እስካለ ድረስ የተለያዩ ሌሎች ነገሮችም መምጣታቸው ስለማይቀር እንዳውም የበለጠ የተዛቡ መረጃዎችን ይመጣሉ። ያው የኢህአዴግ የማይፈልገውን ነገር መምጣቱ አይቀርም። ስለዚህ ሶሻል ሚዲያዎችን መዝጋት አፈናውን ያባብሰዋል እንጂ መፍትሄ ሊሆን አይችልም። የማህበራዊ መገናኛ ዘዴዎች እንግዲህ ማስተፈንሻ ነው ብላችኋል። ገዢው ፓርቲ ሙሉ በሙሉ ተቆጣጥሮ በያዘው ፓርላማ ምንም አይነት የተቃውሞ ድምፅ በማይሰማበት በኢትዮጵያ ምክር ቤት ማህበረሰቡ በነፃነት የሚተነፍስበት ነው፣ የነፃነት መድረኩ ነው የሚሉም አሉ እንግዲህ አቶ ኤፍሬም እንግዲህ እርስዎ የአደባባይ ድረገጽ አምደኛ ኖት እና እንዴት ያዩታል ይሄንን የማህበራዊ ሚዲያዎች ላይ አሁን ያለው ውይይት? ልክ በህትመት ሚዲያ ኢትዮጵያ ውስጥ እንደነበረው ሲጀመር፣ ሁሉም አይነት ሀሳብ የሚስተናገድበት እጅግ በጣም ባህልን ያልጠበቁ ስዕሎች የሚወጡባቸው መጽሔቶችና ጋዜጦች መታተም የጀመሩበት ጊዜ ነበረ። ከዚያ በኋላ እየበሰለ እና ሚዲያው ማቹር እያደረገ መጥቶ እጅግ በጣም ኃላፊነት የሚሰማቸው በሁሉም ዘንድ ራሱ በመንግስትም ዘንድ በደንብ ተቀባይነት ያላቸው መጽሔቶችና ጋዜጦች መውጣት ጀምረው ነበረ። ከዛ በኋላ መንግስት እንደለመደው እነሱን ዘጋ። በሚዘጋበት ጊዜ ተጀምሮ የነበረው የሀሳብ እድገት ሊቀጭ ቻለ። አሁንም በሶሻል ሚዲያው ካየን ሀሳብ የሚሰጡ ሰዎች ከተለያየ የህይወት መስመር የሚመጡ ናቸው። ማለት መሬት ላይ እንዳለው ሰው በእውቀቱ በሙያው ተከፋፍሎ የተቀመጠበት አይደለም። ሁሉም ፌስቡክ መክፈት የሚችል ሰው በሙሉ የሚያየው ነገር ነው። ፌስቡክ መክፈት የሚችል ሰው በሙሉ የሚጽፍበት የዕድሜም የሙያም የሌላም አይነት መመዘኛ ልዩነት የማይደረግበት ነው። ከዛ አንጻር አንድ ፕሮፌሰር የጻፈውን ገና ደግሞ አራተኛ እና አምስተኛ ክፍል ያላለፈ ሰው ተነስቶ የሚተችበት ለሁሉ ክፍት የሆነ ሙሉ በሙሉ ዲሞክራሲያዊ የሆነ መድረክ ነው እና አሁን የኢትዮጵያው የሶሻል ሚዲያ ተጠቃሚ ማቹር እያደረገ እየበሰለ መጥቶ ነበረ። ለምሳሌ አንዳንድ መረጃዎች ሲወጡ የመንግስት ደጋፊ ያልሆኑ ሰዎች መረጃዎች ትክክል አለመሆኑን ካዩ ሀሳባቸውን ይሰጣሉ እና ሰው እርስ በራሱ እየተራረመ አንድ መስመር እየያዘ እና ማቹር እያደረገ እየመጣ ነበረ። ይህንን መዝጋት ማለት ልክ ቅድም በህ በህትመት ሚዲያው ላይ እንዳየ ነው ማለት ነው። ወደኋላ ነው የሚጎትተው። ስለዚህ ጉዳቱ ዞሮ ዞሮ ለገዢው ፓርቲ እንደዚሁም ደግሞ ለሀገሪቱ የሚሆነው። ሰው ምንም ጊዜ ሊሆን ሀሳቡን የሚገልጽበት ነገር አያጣም። ስለዚህ ይሄ ሲዘጋበት እነሱ ሊቆጣጠሩት የማይችሉት እጅግ አደገኛው ወደሆነ የሀሳብ ማስተናገጃ መንገዶች መሄዱ የግድ ነው የሚሆነው። እንግዲህ እንደተጠቀሰውም ማህበራዊ መገናኛ ዘዴዎች የሰብአዊ መብት ጥሰቶችን ከምንጊዜውም በላይ የሚያጋልጡ በመሆኑ ያ ደግሞ ህዝቡን ቁጣ የሚያባብስ አድርጎታል። ይህ ደግሞ አምባገንን መንግስትንም ሆነ የመብት ጥሰትን የሚፈጽሙ አካላትን መሸሸጊያ ሳጥቷቸዋል የሚሉ አሉ። እንግዲህ እዚህ ላይ ምን ተጨማሪ አስተያየቶች አለዎት አቶ ኤፍሬም? ይሄ እውነት ነው። በእርግጥ በየቀበሌው እንኳን በትልልቅ ከተሞች መኪና እንኳን በስነ ስርዓት የማይደርስባቸው የገጠር ቦታዎች ሳይቀር ዛሬ የሚፈጸሙ ነገሮች ወዲያውኑ ለመላው ዓለም ይደርሳሉ። ይሄ በትክክል ሕዝብን አስተዳደራለሁ የሚል አካል ቢኖር ኖሮ እንደ ትልቅ ግብዓት ሊቆጥረው ይገባ ነበር። በእርግጥ ግን ይህንን የሀገርን ገጽታ እንደማበላሸት ወይም ደግሞ እንደ ማሳጣት በዓለም ፊት ለሚቆጥረው አስተዳደር ደግሞ እንደ አሳፋሪ ደረጃ ሊቆጥሩ ቢችሉ ብዙም የሚደንቅ አይሆንም። ቅድም እንዳልኩት አሁንም እንደዚህ አይነት መረጃዎች መታፈና ናቸው መዘግየታቸው ሌላ የራሳቸውን አማራጭ እንዲወስድ ያደርጋቸዋል እንጂ መረጃዎቹ ከመውጣት ሊቆጠሩ የሚችሉበት ምንም አጋጣሚ ይኖራል ብዬ አልገምትም። አቶ በፈቃዱ እዚህ ላይ ምን ይሉኛል? እንግዲህ ያው እንደተገለጸው ከዚህ በፊት ሶሻል ሚዲያው በጣም የዲሞክራሲ ፕላትፎርም ነው ወይም ዲሞክራሲን በደንብ ፕራክቲስ ወይም መለማመድ የምንችልበት መድረክ ነው። እንግዲህ አሁን በኢትዮጵያ ነባራዊ ሁኔታ ላይ ባለው የፖለቲካ ጠባብ ምህዳር ፖለቲካ ፓርቲዎች በፓርላማ ባልተወከሉበት፣ ገለልተኛ ሚዲያ በሌለበት ገለልተኛ ሲቪል ሶሳይቲ በሌለበት ሁኔታ ብቸኛው እና የመጨረሻው እድላችን ነው ዲሞክራሲን ባህሉን የውይይቱን መረጃ የመለዋወጡን የማግኘት የመስጠቱን ሁሉንም ነገር የምናደርግበት ማለት እና ይህንን መንጠቅ ሌላ እስከዛሬ ሌሎችም ጥርአቶች ሲሰሩት የነበረውን ሌላ ስህተት በማይገባው ዘመን በተለይ በዚህ በመረጃ ዘመን በማይገባው ዘመን መድገም ነው ሶሻል ሚዲያው የመማማሪያ ራሱ ሜዳ ሆኗል የታሪክ ትርክቶች ይመጣል እና እኔ ነኝ ሜንስትሪም ብሎ በኩራት የሚኮፈስ ትርክት የለም አሁን ማህበራዊ ሚዲያው ላይ እና ያንን እየቀረፈ ነው። እና መንግስት ማድረግ ያለበት በእኔ አስተያየት እንደውም የኢንተርኔት ተዳራሽነቱን በማስፋፋት ዲጂታል ጋፕ ከሚባለው ይሄ በመረጃ ክፍተት ምክንያት ወይም ደግሞ በቴክኖሎጂ ማህበራዊ ሚዲያ የመሳሰሉትን እነ ጉግልን ጨምሮ መጠቀም እድል ባለማግኘታቸው ምክንያት ከሚጠቀሙት አንጻር ሶሳይቲዎች በሁለት እየተከፈሉ ነው እና አሁን በኛ ሁኔታ ማለት ነው ከአፍሪካ አቻዎቻችን እንኳን በጣም ወደኋላ እየቀረን የመጣ ነው በዲጂታል ጋፕ ነው። ስለዚህ ይህንን እድል ህዝቡን በመንጠቅ ታሪካዊ ስህተት መስራት የለበትም መንግስት። ማንኛውም ስርዓት እድሜ ዘለቅ የሆነ የለም፣ እስከ ዘላለሙ የሚኖር ወይም የሚኖርበት እድል የለም። ስለዚህ መሄዳቸው፣ መሸነፋቸውና በህዝብ ወይም በሌላ ስርዓት መተካታቸው ላይቀር ነገር ህዝቡን የማወቅ ዴሞክራሲ ባህል የማዳበርና ትልቅ ነገር የማንሰራራት እድሉን መንጠቅ የለባቸውም። እንደውም የበለጠ ሰተውት ታሪክ ሲሰሩ መክራቸዋል። እንግዲህ የማህበራዊ መገናኛ ብዙሀን አገልግሎት በጥቅሙ ላይ እንዲያተኮር ምን ማድረግ አለበት? ጉዳት ውስጥ እንዴት መቀነስ ይቻላል? ወጣቶች በአጠቃላይ ማህበረሰቡ በማህበራዊ የብዙሀን መገናኛ የሚወጡ መረጃዎችን ትክክለኛነት ሳያጣሩ እንዳያዛምቱ መደረግ አለባቸው። የምትሏቸው ጥንቃቄ ምን ይመስላሉ? ከአቶ አብርሃ ሊጀምር። ያው አንድ መንገድ ነው ያለው። እሱም ነጻ ሚዲያ፣ ገለልተኛ ሚዲያ እንዲኖር መፍቀድ ነው። ሁለተኛ የመንግስት ሚዲያ ኢቲቪ፣ የኢትዮጵያ ሬዲዮ ቴሌቪዥን ምናምን የሚሏቸው ነገሮች የመንግስት እንዲሆን የፓርቲ ሳይሆን የፓርቲ ፕሮፓጋንዳ የሚነዛባቸው ሳይሆን ትክክለኛውን ለሕዝብ የሚጠቅመውን ትክክለኛ መረጃ በማቅረብ በሶሻል ሜዲያ የሚኖረውን ችግር መቅረፍ ይቻላል። ዋነኛው መፍትሄ አፈናውን ማስወገድ ነው እንጂ ፌስቡክ እንደዚህ እያለኝ ነው፣ ሶሻል ሜዲያ እንደዚህ እየተባለ ነው ማለት አያዋጣም። ነገር ግን ነጻና ገለልተኛ ሜዲያ እስከሌለ ድረስ እስካልተፈቀደ ድረስ ያው እውነተኛውን መረጃ ለመለየት አስቸጋሪ እንደሆነ ነው የሚቀጥለው። ነገር ግን ከተለያዩ ሰዎችም መረጃው ክሮስ ቸክ እያደረግን ለመበተን ሳናጣራ ከተለያዩ ሰዎች አጣርተን እውነታውን ሳንለይ ባንበትን ጥሩ ይመስለኛል። ነገር ግን ዋናው ነገር ግን ይሄ አይደለም። ያው ሚዲያውን ቢፈቀድ ነው ጥሩ የሚሆነው። የሆነ ሰው ስልኩ የተቋረጠ ይመስለኛል። አቶ ኤፍሬም አስተያየቱን ይስጡኛል። እንግዲህ በዚህ በሶሻል ሚዲያ እና በጡመራ የተወሰነ ጊዜ ቆይቻለሁኝ። ይህ መደበኛ በሆነ መልኩም ያለውን የኢትዮጵያውን የሶሻል ሚዲያውን ሁኔታ ለመከታተልና ለማጥናት ሙከራ እያደረግኩ ነው ያለሁት የዞን ዘጠኝ ጦማርያን የታሰሩ ጊዜ አንድ የጻፍኩ ጽሑፍ ነበር የማስታውሰው። የዞን ዘጠኝ ጦማርያን ሁላችን በግላችን የምናደርገውን የተባል ባህል ቀይረው ተሰባስበው አንድ ላይ መጦመር የጀመሩ ወንድሞችና እህቶች ናቸው። በዛን ጊዜ ጥሩ ተቀባይነት አግኝተው ነበር ምክንያቱም በኃላፊነት እና በተጠያቂነት ይሰሩ ነበራል። ወዲያው ይሄ ነገር መንግስትን አላስደስቶም። ሰዎቹን እንዲታሰሩ ተደረገ። በዛን ጊዜ የጻፍኩት ነገር ምንድን ነው? አሁን ተመልሰን ስማችንን ደብቀን ወደ መጻፍ እንሂድ ወይንስ ልክ እንደ ዘጠኝ ጦማርያን የሚከፈለውን ዋጋ እየከፈልን በግልጽ እና በኃላፊነት ስሜት እንጻፍ የሚለው ጥያቄ መመለስ አለበት የሚል ሀሳብ አንስቼ ነበረ። አሁን እዛ ደረጃ ላይ ነው ድጋሚ ብዬ ነው ማስበው። ምክንያቱም በግልጽ የሚጽፉ ሰዎች ይታሰራሉ። ቅድም በፍቃዱ እንዳለው ሰሞኑን ጦማሪ ስዩም ታስሯል። ሌሎችም ደግሞ እንደዚህ በአንድ መስመር እንኳን ሀሳባቸውን የሚገልጹ ሰዎች ታርጌት ይሆናሉ እና ይሄ የሚያደርገው ምንድን ነው? ሰዎቹን በድብቅ ወደ መጻፍ እና ራሳቸውን ወደ መደበቅ ያመጣቸዋል ማለት ነው። ስለዚህ አሁን ለተፈጠረው አትሞስፌር ለሀሰተኛ መረጃዎችም ይሁን ለስም ማጥፋቶቹ ተጠያቂው ያለው አሰራር ነው ያለው አገዛዝ ነው ዋናውን መንገድ ስለዘጉት ውሃው መውጫ ስለሚፈልግ ባገኘው አጋጣሚ ሊሄድ ይችላል ማለት ነው። ስለዚህ ይህ መደበኛ በሆነ መልኩም ቢሆን ኢትዮጵያውያን በኃላፊነት ስሜት ይሄንን ስራ መሸከም መቻል አለባቸው። ይሄ የትውልዱ ዕዳ ነው፣ የትውልዱ ዕዳ ነው። ኢትዮጵያ የምትባለውን ሀገር እንድንጠቅም መረጃ በስነ ስርዓት እንዲደርስ እኔ በአቅሜ በምችላት በሙያዬ ትክክለኛ የሆነ አናሊስስ ሐተታ ትክክለኛ የሆነ መረጃ የማገኘውን አጣርቼ ለማቅረብ የግል ኃላፊነት መውሰድ አለብኝ ማለት ነው። ዜና የሚሰማኝ አቶ ተስፋዬ ተይቶትን ይስጡኝ። አቶ ተስፋዬ ሳይሆን አይቀርም የወጣው አንድ ሰው ወጥቷል። ፍት እየሰማው መስሎኛል። ስለዚህ እኔ በፍቃዱ ነኝ። እኔ የመጨረሻ ስተይል ስጥ። እንግዲህ በማህበራዊ ሚዲያ ላይ ያሉ ችግሮችን ለመቅረፍ ሙሉ ለሙሉ ይቻላል ብዬ አላምንም፣ ግን ለመቀነስ ብቸኛው አማራጭ ነጻነት ነው። ነጻነት ስል መረጃ የመስጠት ነጻነት፣ መረጃ የማግኘት ነጻነት። አሁን ለምሳሌ ከመንግስት ተቋማት ከተለያዩ አካባቢዎች መረጃ የማግኘት ነጻነት የለም። ስለዚህ አሁን አንድ የመንግስት መስሪያ ቤት እኔ ደውዬ አንድ ነገር ተከስቷል እና ያ እውነት ነው ወይ ብዬ ብጠይቃቸው መረጃ አይሰጡኝም። የመንግስት ተቋማት በተለይ ማለት ነው። ያም ነው ክፍተቱ እየፈጠራቸው እና ግምቶችንና አሉባልታዎችን ትክክለኛ መረጃ እንዲስፋፉ እንዲሰራጩ እድል እየሰጠ ያለው ማለት ነው እንጂ ማህበራዊ ሚዲያ ሚዲያ እንደ ማንኛውም አይነት ሚዲያ ነው። ሁለት ወይ ከመሆኑ በስተቀር ማለት ነው የሁለትዮሽ ምልልስን ከመፍቀዱ በስተቀር ልክ መረጃ የመስጠት እድሉን እንደሚሰጠን ሁላ እኛ የሰጠነው መረጃ የተሳሳተ ከሆነ የሚያስተባብለውን መረጃም የመሰራጨት እድል እኩል ነው የሚሰጠው። ስለዚህ አንዱ መረጃ ብቻ አይደለም የሚሰራጨው፣ ተሳስቶ ከሆነ ተሳስቷል የሚለውን መረጃ የመሰራጨት እድል አለ። ችግሩ ምንድን ነው ግን? አሁን የሚያስተባብለውን መረጃ ማግኘት እራሱ ስለማይቻል አሉባልታዎች ወይም የተሳሳቱ መረጃዎች እውነት መስለው ይቀራሉ ማለት ነው። ስለዚህ ነጻነት ነው መፍትሄው፣ ማለት መረጃ የማግኘትም መረጃ የመስጠትም ነጻነት የመጨረሻ መፍትሄ የሚባለው በትልቁ ለመቀነስ ችግሮችን በሙሉ። አቶ ተስፋዬ አለማየሁ ስልካቸው ተቋርጦ ነበረ ተመልሰው መጥተዋል። እንግዲህ የማህበራዊ መገናኛ ብዙሀን አገልግሎት በጥቅሙ ላይ እንዲያተኩር ምን መደረግ አለበት? ጉዳቱንስ እንዴት መቀነስ ይቻላል? መንግስትስ ምን ማድረግ አለበት? በዚህ ላይ ውይይቱን ቢቋጩልኝ አቶ ተስፋዬ በፍቃዱ። አሁን ከተናገረው ላይ ስገባ ተሰማሁት ነገር ላይ መቀጠል የምፈልገው ነገሩ መሰረታዊ የሚለው እሱ ነው፣ የኢንፎርሜሽን ፍሎውን ነጻ ማድረግ ነው። ሚዲያ ለሁሉም በኩል ፕላትፎርሙን መስመር በመንግስት የተያዘው ሚዲያ የህዝብ ሚዲያ ነው እና ህዝቡን በሚገባ ማገልገል፣ ለሁሉም እኩል ድምፅ መስጠት፣ እውነተኛውን ነገር እዛ ጋር ማውጣት ከተቻለ ብቻ ነው ሊቆም የሚችለው ያቅላሃለው ነው አሁን ወደ አልሆነ ዲስከሽን እየመራን ያለ እያለ ያየንም ጽንፍ እየወሰደ ያለ ነው። በፕሪንት ሚዲያው ጊዜ ጽንፍ የሄደ ፕሪንት ሚዲያ የነበረን ከመንግስት ርት በጣም የራቀ የነበረው እኔ ያቅልሃለ ና እዛ ቦታ ላይ ከመንግስቱ ሚዲያው ላይ ቦታ የማጣት ና የመገፋት ነገሩ ነው እና የምሽን ፍሰቱን ነጻ ማድረግ ሚዲያው በኩል ደረጃ ለሁሉም ዜጋ ክፍት መሆን እና ሁሉም ለሁሉም እኩል ማገልገል አለበት። በዚህ መልኩ ነው ባላንስ አድርገን ልናስተካከለው ምንችለው። ሌላኛው ነገር ደግሞ በፌስቡክ ላይ ያሉ ተጠቃሚዎቻችን አሁን ዞን ዘጠኝ በጣም ሊመሰገን የሚገባ ነገር ነው የሚያደርጉት። መንግስት እነሱን ማሰሩ ቺሊንግ ኢፌክት ፈጥሮ ነበረ። የእነሱ ዲስከርሱ ወደ መልካም ነገር እያመጣው ነበር። አንደኛ ልጆች የሚታወቅ ናቸው፣ ፊት ለፊት ነው የሚጽፉት በእውነት ማንነታቸው ያ ብሎጉ ከመታመንም አልፎ ሰዎች እንዲሳተፉበት ሀሳባቸውን የሚያስቀምጡበት የሚያሰሙበት በድረክ ሆኖ ኦልሞስት ሚዲያ የሆኑ ነበር። አሁን ደስ ብሎጋቸው እንደዛ ነው። በተለያዩ ጽሑፎች ሶፊ ልኩላቸውን ይወጣል እንጂ ሶሻል ሚዲያ ላይ በዚህ መልኩ እናጥራው ብለን እናቆመው አንችልም። የሰዎች ፍላጎት ስላለበት አስተያየቴ ነው። አመሰግናለሁ። እኔም አመሰግናለሁ። እንግዲህ ዞን ዘጠኝ የተባለው የአምደ መረብ ጸሐፊዎች ስብስብ መስራች አንዱ የሆኑት አምደኛ በፈቃዱ ኃይሉ በማህበራዊ መገናኛ ዘዴዎች በተለይም በፌስቡክ ላይ ተሳትፏቸው የሚታወቁት የአረና ትግራይ ለሉዓላዊነትና ለዲሞክራሲ ፓርቲ የስራ አስፈጻሚ አባል አቶ አብርሃ ደስታ አቶ ኤፍሬም እሸቴ የአደባባይ ድረገጽ መስራችና አምደኛ፣ እንዲሁም አቶ ተስፋ አለማየው ስለ ማህበራዊ መገናኛ ብዙኃን ለአዲስ አበባ ዩኒቨርሲቲና ለኦክስፎርድ ዩኒቨርሲቲ ጥናቶች መረጃን ያሰባሰቡ የአርባ ምንጭ ዩኒቨርሲቲ መምህር በውይይቱ ስለተሳተፋችሁ፣ በዶቼ በለስም በማመስገን የምትሰናበተው አዜብ ታደሰ ነኝ። ጤና ይስጥልኝ።